የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የሙስና ሕግ ላይ እስከሚመስል ድረስ አንዳንድ አገልግሎቶች ተመኑ እንዲወጡላቸው የሙስና ተመን በጣም የተስታሳፈት ጊዜ ላይ ነው ያለ፣ ነው እና በጣም ሲሪየስ ፕሮብልም ሆናል። ለዚህ መፍትሄ መፈለግ አስፈላጊ ነው። የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። ዘላቂ የግጭት ማስቆም ስምምነቱን ተከትሎ ለ1.5 ሚሊዮን ህዝብ የሚሆን የእርዳታ ምግብ ትግራይ ክልል መግባቱን መንግሥት አስታወቀ። የዚህም ዝርዝር ደርሶናል። የዕለቱን አቢይ ርዕስ ተከትሎ ይቀርባል። ሐሙስ ህዳር 8 2015 ዓ.ም። ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሬስ ኢገስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን ያለን ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኬንያ መዲና ናይሮቢ ጥቃትና ዘረፋ በመበራከቱ ፕሬዚደንት ዊሊያም ሩቶ ልዩ ፖሊስ እንዲሰማራ ትእዛዝ ሰጥተዋል። በከተማው አንዳንድ አካባቢዎች ዘረፋው በቀን ጭምር እየተካሄደ መሆኑ ታውቋል። የወንጀሉ መጨመር ያሳሰባቸው አንድ ሐኪም በማኅበራዊ ሚዲያ ማስጠንቀቂያ አስተላልፈዋል። ቪክቶሪያ አሞንጋ ከናይሮቢ የላከችውን አጭር ዘገባ እንግዱ ወልዴ ያቀርበዋል። ጀነራል ሰርቪስ ዩኒት እና ራፒድ ዲፕሎይመንት ዩኒት የተባሉት ሁለት ልዩ የፖሊስ ክፍሎች ከማክሰኞ ጀምሮ ወንጀል በተበራከተባት ናይሮቢ ተሰማርተዋል። ስምሪቱ በመዲናው እየጨመረ የመጣውን ወንጀል ለመቀነስ ታስቦ በመንግስት ካቢኔ መጽደቁም ታውቋል። የልዩ ፖሊስ ቡድኖቹ መሰማራት ጸጥታና ቁጥጥር እንዲጨምር ያደርጋል ብለዋል ፕሬዚደንት ሩቶ። ጀነራል ሰርቪስ ዩኒት ወይም ጂኤስዩ በመባል የሚታወቁት በረብሻ እና እጅግ አስጊ ሁኔታ ሲያጋጥም የሚሰማሩ መሆኑ ታውቋል። ዴይሊ ኔሽን የተሰኘው ጋዜጣ እንደዘገበው የጂኤስዩ ፖሊሶች ማክሰኞ ዕለት አውራ መንገዶች ላይ ሲዘዋወሩ ታይተዋል። አንዳንድ የጸጥታ ተንታኞች መንግስት የወሰደው እርምጃ ወቅታዊ ቢሆንም ዘላቂነት ግን የለውም ባይ ናቸው። የጸጥታ ባለሙያው ጆርጅ ሙሳ ሚሊ ለቪኦኤ እንደተናገሩት ልዩ ፖሊሶቹን ማሰማራት ብቻ ወንጀሉን ለመከላከል መፍትሄ አይሆንም። ጉዳዩ ፖሊሶችን ከማሰማራት በላይ መፍትሄ የሚሻ ነው። በከተማ ወንጀልን ለመከላከል ያልሰለጠኑ ፖሊሶች መፍትሄ አይሆኑም። አሁን የተሰማሩት ሰዎች ድንበር አካባቢ ችግር ሲኖር የሚሰማሩ ናቸው። አሁን ከተማ መሃል አምጥተናቸዋል። በኬንያ ብሔራዊ ፖሊስ አገልግሎት መረጃ መሰረት ማጅራት መምታት እና የጩቤ ጥቃት በመዲናው እየጨመረ ነው። በማኅበራዊ ሚዲያ በተሰራጨ አንድ ቪዲዮ በሞተር ብስክሌት ላይ ያለ ሰው በመኪና ማቆሚያ ስፍራ የነበረን ሌላ ሰው በጠራራ ፀሐይ የእጅ ስልኩን ሲነጥቅ ያሳያል። ባለፈው ሰኞ ፖሊስ ወንጀል በጣም ተስፋፍቶባቸዋል የሚላቸውን ዋና ዋና የከተማው ክፍሎች ዝርዝር አውጥቷል። ሰዎች ወደ እነዚህ ስፍራዎች ከመሄድ እንዲቆጠቡ መክረዋል። ናይሮቢ በኬንያ ትልቋ ከተማ ስትሆን አምስት ሚሊዮን ነዋሪዎች አሏት። የዩጋንዳው ፕሬዝደንት ዩሬ ሙሴቪኒ ባለፈው ወር የፈረሙበት አዲሱ የኢንተርኔት ህግ የመናገር ነጻነትን ለመግታትና የመንግስት ተቃዋሚ ቡድኖችን ኢላማ ያደረገ ነው ሲሉ በዩጋንዳ የመብት ተሟጋች ድርጅቶችና የህግ ባለሙያዎች ጥምረት የመሰረቱትን ክስ ዛሬ ለፍርድ ቤቱ አቅርበዋል። አዲሱ ህግ ኮምፒውተርን ያለአግባብ መጠቀም በሚለው ድንጋጌ በኡጋንዳ ህግ የተከለከሉ መረጃዎችን በማህበራዊ ሚዲያ ማተም፣ ማሰራጨትና ማጋራትን እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በድረገጽ ላይ መጠቀምን ይከለክላል። አምነስቲ ኢንተርናሽናል አስጨናቂ ሲል የተቸው የህግ ማሻሻያ እንዲሰረዝ ጠይቋል። በኡጋንዳ ዘጠኝ የመብቶች ቡድኖች ያካተተው ጥምረት በፓርላማው ተቃዋሚዎች ቡድን መሪ የነበሩትና ሶስት እውቅ የሕግ ባለሙያዎች አቤቱታቸውን ዛሬ ሐሙስ ለህገ መንግስታዊ ፍርድ ቤት አቅርበዋል። የማሻሻያ ህጉ የህግ ተቃውሞ ሲቀርብበት ሁለተኛ ጊዜ መሆኑ ተመልክተዋል። በኡጋንዳ ቻፕተር ፎር የሚባለው ታዋቂ የመብቶች ተሟጋች ቡድን ህጉ አሻሚና ግልጽ ባልሆነ መንገድ ሰዎች በማኅበራዊ ሚዲያና ድረ-ገጾች ላይ ያላቸውን ባህሪ ይቆጣጠራል ሲል ተችተዋል። ጋዜጠኞችም ስለሚዘግቧቸው ሰዎች መረጃ ለመሰብሰብ የትኛውን መስመር መተላለፍ እንደማይገባቸው ግልጽ አለመሆኑንም ድርጅቱ አስታውቋል። ሕጉን ተላልፈው የተገኙት ሰዎች ለአስር ዓመታት የመንግስት ስልጣን መያዝ እንደማይችሉ የተደነገገ ሲሆን እስከ 3900 ዶላር ወይም 15 ሚሊዮን የዩጋንዳ ሽልንግ ቅጣት ከሰባት ዓመት እስር ጋር እንደሚጠብቃቸው ተገልጸዋል። ከኬንያ ዋና ከተማ ናይሮቢ ወጣ ብሎ በሚገኝ ሩዋካ በተባለ አካባቢ ግንባታ ላይ የነበረ አንድ ባለብዙ ፎቆች ሕንፃ ዛሬ ሐሙስ ተደርምሶ ሁለት ሰዎች መግደሉን የአገሪቱ ባለሥልጣናት አስታወቁ። ሕንፃው ከወደቀበት አጠገብ ከነበረው የመኖሪያ ቤት ውስጥ የነበሩ ሦስት ሰዎች በአደጋ ጊዜ ሠራተኞች በሕይወት መትረፋቸው ተነግረዋል። ዛሬ ጠዋት መደርመሱ የተነገረው ሕንፃ በሳምንት ውስጥ ለሁለተኛ ጊዜ መሆኑ የግንባታ ባለስልጣናት የገለጹ ሲሆን ይህን መሰሉ ደህንነታቸው ያልተጠበቁ የሕንፃዎች ግንባታ በከተማውና ወጣ ባሉ አካባቢዎች እየተለመዱ መምጣታቸውን ሲያስጠነቅቁ እንደነበር ተመልክተዋል። ባለፈው ማክሰኞም በከተማ ውስጥ በተደረመሰው ባለ ብዙ ፎቆች ሕንፃ የኮንስትራክሽን ሰራተኞች መውጫ አጥተው እንደነበር ተገልጠዋል። ከቅርብ ጊዜዎቹ አደጋዎች በኋላ የአዳዲስ ሕንፃዎች ግንባታ ደህንነትን አስመልክቶ ጥያቄ ያነሱት ዊሊ ካሙ የተባሉ የአካባቢው ነዋሪ እንዲህ ብለዋል። በነገራችን ላይ ይህ በኪያምቡ ውስጥ ከፍተኛ ስጋት ሆኗል። ይህ የመጀመሪያው ሕንፃ ወይም ክስተት አይደለም። በዚህ ሳምንት ውስጥ ብቻ ሁለት ህንፃዎች ፈርሰዋል። በዚህም የንጹሐን ሕይወት አጥተናል። ባለፈው ወር የቀበርናቸው አንዲት ሴትና ልጆቿ ነበሩ። እነርሱም ተመሳሳይ ዕጣ የደረሳቸው ንጹሐን ናቸው። እነዚህ እኮ በህንፃ ውስጥ አልነበሩም፣ ግን ከቤታቸው አጠገብ ያለ ሕንፃ ፈርሶ እናትና ልጆቿ እንደ ዘበት ሞተዋል። ስለዚህ እኛ የምንጠይቀው ይህ የወረዳው መንግሥት ሥራ ነው፣ የብሔራዊ መንግሥቱ ሥራ እንኳን አይደለም። የህንፃዎች ንድፍን ጨምሮ ሁሉንም የግንባታ ፈቃዶች መስጠት የወረዳው መንግሥት ሥራ ነው። የመኖሪያ ቤቶች እጥረት ከፍተኛ በሆነባት ናይሮቢ የቁጥጥር ደንቦችን እየጣሱ በአቋራጭ የሚሰሩ የግንባታ ድርጅቶች በመብዛታቸው የህንፃዎች መደርመስ በጣም የተለመደ መሆኑ ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዩናይትድ ስቴትስ በተደረገው የምክር ቤት አባላት ምርጫ የሪፐብሊካን ፓርቲ አብዛኛውን የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉ ተገልጿል። ሳምንት ከፈጀው የድምፅ ቆጠራ በኋላ ዛሬ ይፋ በተደረገው ውጤት መሠረት የሪፐብሊካን ፓርቲ አብላጫውን የህዝብ ተወካዮች ምክር ቤት መቀመጫ ሲያሸንፉ፣ የዲሞክራቲክ ፓርቲ ደግሞ የህግ መወሰኛውን ምክር ቤት መቆጣጠራቸው ተመልክተዋል። ይሁን እንጂ በመጪው ጥር ወር መጀመሪያ ላይ የምክር ቤቱን መቀመጫዎች የሚቆጣጠሩት ፓርቲዎች ሁለቱም በጠባብ ልዩነት ያሸነፉ በመሆናቸው አጀንዳዎቻቸውና ፖሊሲዎቻቸውን ለማስፈጸም ያላቸው እድል የተጣበበ መሆኑ ተገምተዋል። የተከፋፈሉ ይሆናሉ በተባሉ ምክር ቤቶች ውስጥ ፕሬዝደንት ባይደን ዋና ዋና አጀንዳዎቻቸውን ለማስፈጸም ብርቱ ፈተና እንደሚጠብቃቸው ከወዲሁ እየተነገረ ነው። ዩናይትድ ስቴትስ የአጋሮቿን የደቡብ ኮሪያንና የጃፓንን ደህንነት ለማጠንከር ያላትን ቁርጠኝነት መግለጿን ተከትሎ ሰሜን ኮሪያ ጠንካራ ወታደራዊ ምላሽ እንደምትሰጥ ካስጠነቀቀች በኋላ ዛሬ ሐሙስ የአጭር ርቀት የባለስቲክ ሚሳይል ለሙከራ ወደ ምስራቅ የባህሯ ክፍል አቅጣጫ ማስወንጨፏን አስታውቃለች። በአገሪቱ የሰዓት አቆጣጠር ከጠዋቱ 10 ሰዓት ከ48 ላይ ከሰሜን ኮሪያ ምስራቃዊ የባህር ዳርቻ የተተኮሰው ሚሳይል በኮሪያና ጃፓን መካከል በሚገኘው ባህር ላይ ማረፉን አጎራባቾቿ አገሮች አስታውቀዋል። ሰሜን ኮሪያ በቅርብ ወራት ውስጥ ለሙከራ ካሶ ነጭፈቻቸው በርካታ ሚሳይሎች ይህኛው የቅርብ ጊዜው ሲሆን በስምንት ቀናት ውስጥ ለመጀመሪያ ጊዜ የተኮሰችው ባሊስቲክ ሚሳይል መሆኑም ተመልክተዋል። አንዳንዶቹ ሙከራዎች ደቡብ ኮሪያና ዩናይትድ ስቴትስን ኢላማ ያደረጉ የኒውክሌር ጥቃቶች የአብነት ልምምዶች መሆናቸውንም ሰሜን ኮሪያ ቀደም ሲል ማስታወቋ ተመልክተዋል። ብዙ ባለሙያዎች ግን ሰሜን ኮሪያ ውሎ አድሮ የተቀናቃኞቿን ትልቅ የመደራደሪያ አቅም ለመንጠቅ ስትል የኒውክሌር አቅሟን ማሳደግ ትፈልጋለች ማለታቸውን የአሶሲየትድ ፕሬስ ዘገባ አመልክተዋል። የዩክሬንን እህል በጥቁር ባህር በኩል ወደ ውጭ ለመላክ የሚያስችለው ስምምነት ለተጨማሪ አራት ወራት መራዘሙን የዩክሬንና የቱርክ ባለስልጣናት ዛሬ ሐሙስ አስታውቀዋል። ቱርክና የተባበሩት መንግስታት ባለፈው ሐምሌ በሁለቱ ወገኖች መካከል መግባባት እንዲኖር ባደረጉት ጥረት በሩሲያው የዩክሬን ወረራ ሳቢያ ተቋርጦ የነበረውና በድጋሚ እንዲቀጥል የተደረገው ስምምነት የሚያበቃው በመጪው ቅዳሜ እንደነበር ተገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የስምምነቱ ጊዜ በመራዘሙ መደሰታቸውን ገልጸው ይህ ወሳኝ የሆነ የስርጭት መስመር ያለምንም እንከን ክፍት ሆኖ የሚቀጥልበትን መንገድ ለማረጋገጥ የመንግስታቱ ድርጅት በቁርጠኝነት እንደሚሰራ ባወጡት መግለጫ አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአቅርቦቱ ስምምነት ጊዜ መራዘሙን ዘሙን አወድሰው ሞስኮ ስምምነቱን አላራዝምም ብትል ዓለም የማይቀበላት መሆኑን ሩሲያ በድጋሚ ስለመገንዘቧ ምልክት ነው ብለዋል። በጥቁር ባህር ወደብ እህል እንዲተላለፍ በተደረገው ተነሳሽነት እስካሁን 11 ሚሊዮን ሜትሪክ ቶኖች የሚደርስ የዩክሬን እህልን ለማስተላለፍ የተቻለ ሲሆን ከዚህ ውስጥ ሁለት ሦስተኛ የሚሆነው የተላከው ወደ ታዳጊ አገሮች መሆኑ ተመልክተዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ድርጅ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው ሐሙስ፣ ህዳር 8 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ጽዮን ግርማ፣ የማህበራዊ ዝግጅቶቻችን አስተናጋጇ አበባየሁ ገበያው፣ የስቱዲዮ ምስልና ድምጽ አቀናባሪያችን ደግሞ ጆርጊል ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቀጥታ ወደ እለቱ አቢይ ርዕስ የኢትዮጵያ ብሔራዊ የጸረ ሙስና ኮሚቴን ይፋ አደረገች። ኢትዮጵያ ውስጥ የተንሰራፋ መጥቷል ያሉትንና የሙስና አድራጎትን ለመቀነስ ብሔራዊ የጸረ ሙስና ኮሚቴ መቋቋሙን ጠቅላይ ሚኒስትር አብይ አህመድ ዛሬ ይፋ አድርገዋል። መንግስት የችግሩን አሳሳቢነት ተረድቶ ኮሚቴ ማቋቋሙን እንደሚያደንቁ ለአሜሪካ ድምፅ የገለጡት የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ስር የሰደደውን ችግር ይፈታል ብለው እንደማያስቡ ገልጠዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው የአስተሳሰብ ለውጥና ተጠያቂነት ካልሰፈነ በኮሚቴው ውጤታማነት እንደሚጠራጠሩ ነው የተናገሩት። ለዝርዝሩ መስፍን አራጌ ከትናንት በስቲያ ለህዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ሙስና ኢትዮጵያ ውስጥ በአሳሳቢ ሁኔታ መስፋፋቱንና ይህንንም ለመከላከል መንግስታቸው ብሔራዊ የጸረ ሙስና ኮሚቴ በአጭር ቀናት ውስጥ ይፋ እንደሚያደርግ የገለጹት ከትናንት በስቲያ ነበር። በተለይ የገጠመን ሀገራዊ ፈተና የገጠመን ሀገራዊ ችግር እንደ እድል የወሰዱ ሰዎች ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። አዲስ አበባ ውስጥ ኢትዮጵያ ውስጥ ፋይል መች ብቻ ነው የሚሄደው? በግሩ አይሄዱም። እንደ ማህበረሰብ ሌብነት እየተለማመድ ነው። በየሁሉም ተቋማት ውስጥ ሳይሰሩ የሚበሉ ነበር ድሮ። አሁን የሚሰራውን ሰው መርጠ ይበላል። ሰው እንዳይሰራ በሌብነት ቤት እንጂ ሀገር አይገነባም። ሀገር አልባ ቤት ደግሞ ዘላቂ አይሆንም። የሆነ ሆኖ በስራ አስፈጻሚ ተወያይተንበታል። በካቢኔ ተወያይተንበታል። ምናልባት በሁለት ቀን ሶስት ቀን ውስጥ ለህዝብ ይፋ እናረጋለን። ሀገራዊ ኮሚቴ አቋቁመን ጥናት እያጠና እንገኛለን። ጠቅላይ ሚኒስትሩ አብይ ዛሬ በማህበራዊ ትስስር ገጻቸው ላይ የብሔራዊ ኮሚቴውን መቋቋም ይፋ አድርገዋል። በአሁኑ ወቅት ሙስና የኢትዮጵያ የደህንነት ስጋት መሆኑን ያተተው የጠቅላይ ሚኒስትሩ ጽሁፍ በአገልግሎት አሰጣጥ፣ ከመሬት ጋር በተያያዙ አሰራሮች፣ በፋይናንስ ዘርፍ፣ በሽያጭና ግዢ ሂደቶች፣ በፍትህ አደባባዮች፣ በተለያዩ የመንግስትና የህዝብ ተቋማት፣ በልማት ድርጅቶችና በመሳ የተከሰሉት በሚያጋጥመው ሙስና ምክንያት ህዝቡ መማረሩን ጽሁፋቸው በስፋት አትቷል። መንግስት በቴክኖሎጂ የታገዙ ስራዎችን እያሳለጠ ስራዎችን ከእጅ ንኪኪ ነጻ ለማድረግ በሙስና ወንጀል የሚሳተፉ አመራሮችንና ሌሎች ተዋናያንን ለህግ ለማቅረብ ጥረት ማድረጉን አውስተው ጦርነትና የኮሮና ወረርሽኝ የመንግስትን ትኩረት ወስደዋል ብለው ያሰቡ ሙሰኞች የግንኙነት አውታር ዘርግተው ኢትዮጵያን ለማጥፋት እየሰሩ ነው ሲሉ ነበር የገለጹት። መንግስት በጸጥታው ዘርፍ ያደረገውን በሙስናም ላይ እንደሚደግም ገልጸው የሙስና ተዋንያንን የማጋለጥና በህግ የመጠየቅ ተግባር እንደሚያከናውን በጽሁፋቸው ላይ ጠቁመዋል። መንግስት በጥናት በደረሰባቸው የመንግስት ሹመኞች፣ የመንግስት ተቋማት ሰራተኞች፣ አቀባባዮችና ጉቦ ሰጮች ላይ ምርመራ በማድረግ ላይ መሆኑን አመልክተው በሙስና ላይ የሚደረገውን ዘመቻ የሚያስተባብር የሙስና ተዋንያንን የሚለይና ለህግ እንዲቀርቡ የሚያደርግ ብሔራዊ ኮሚቴ መቋቋሙን ይፋ አድርገዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰ መሰጡን የጠየቅናቸው የኢትዮጵያ ኢኮኖሚክስ ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ መንግስት የጉዳዩን አሳሳቢነት በመረዳት ለመፍትሄ መዘጋጀቱ የሚያስመሰግን ነው ብለዋል። አገራችን ካለችበት ብዙ ተግዳሮቶች ውስጥ አንዱ ትልቁ የሙስና ጉዳይ ነው። ሙስና በስፋት ተንሰራፍቷል። የኢኮኖሚው ትልቅ ነቀርሳ ሆኗል ማለት ይቻላል። ሙስና ህጋዊ እስከሚመስል ድረስ አንዳንድ አገልግሎቶች ተመኑ እንዲወጥቶላቸው የሙስና ተመን በጣም የተሳሳበት ጊዜ ላይ ነው ያለ ነው እና በጣም ሲሪየስ ፕሮብለም ይሆናል። ለዚህ መፍትሄ መፈለግ አስፈላጊ ነው። መንግስት ይህን ተገንዝቦ በአንድ በኩል መፍትሄ መፈለግ አለበት፣ ይሄ ነገር መቀረፍ አለበት ማለቱ እንደ መልካም ጎን ነው። ያንን ቁርጠኝነት ማሳየቱ ከችግሩ ውስብስብነትና ረጅም ጊዜ መዝለቅ አንጻር ኮሚቴ መቋቋሙ ሙስናን በዘላቂነት ሊፈታው ይችላል ወይ ለሚለው ጥያቄ ግን ጥርጣሬ አላቸው ፕሮፌሰሩ። አሁን የተካሄደው አይነት መፍትሄ በዘመቻ ወይም በኮሚቴ እንፍታው የሚለው በጊዜያዊ እፎይታ ለመስጠት በተወሰነ ደረጃ ይረዳ ይሆናል እንጂ ዘላቂ መፍትሄ ይሆናል ብዬ አላምንም። ምክንያቱም ይሄ በጣም ሲስተሚክ የሆነ በጣም ረጅም ጊዜ የቆየ ብዙ ትስስር ያለው ነው። ይሄ ሙስና መሰረቱ ማለት ነው። አሁን ያለው ሁኔታ ይሄንን ይቋቋማል ተብሎ የተቋቋመ ራሱ የቻለ ኮሚሽን አለ፣ የጸረ ሙስና ኮሚሽን የሚባል ማለት ነው። እሱ ኮሚሽን እያለ እንደገና ደግሞ ሌላ ተጨማሪ ኮሚቴ ማዋ ባቀሩ ትንሽ እንትን ይለኛለን ይ ያንን ኮሚሽን የአቅም ችግር ካለበት የስትራክቸር ችግር ካለበት አጠናክሮ አጠቃላይ የአሰራር ስርዓት ላይ የቼከን ባላንስ ሲስተም ያለውን መዘርጋት ካልሆነ በስተቀር እንደው በዘመቻ ኮሚቴ ተዋቅሮ ኮሚሽን ባለበት እንደገና ተጨማሪ ኮሚቴ ተዋቅሮ የሚመጣው መፍትሄ ዘላቂ መፍትሄ ነው የሚል እኔ እምነቱ የለኝም። የሙስና ችግር በጣም ሚኒመም የሆኑባቸው ሀገሮችን ብታይ ኮሚቴም የላቸውም፣ ጸረ ሙስና ኮሚሽን የሚባል ራሱ የላቸውም ራሳቸው አት ግን ለሙስና ተጋላጭ አያደርግም፣ እና ያንን ስርዓት መዘርጋት ያስፈልጋል። ዲቴሉ በጣም በዛ ያለ ነገር ሊሆን ይችላል። እዛ ላይ ነው መሰራት ያለበት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው ሙስና እንደ ስራ በተቆጠረበት ሀገር በኮሚቴ ብቻ ችግሮች ይፈታሉ ብለው እንደማያምኑ ገልጸዋል። ረሙስና ኮሚሽን አቋቁመን በኮሚሽን ደረጃ እንደ ሀገር አልሰራም። አሁን ባለንበት ሁኔታ ሙስናው ሌብነቱ ራሱ እንደ ስራ ነው የተወሰደው ከዋናው ባለስልጣን እስከ ተራ ሰራተኛው ነው። ሙስናው ያለው ባለስልጣኑ ወደዚህ ሲመጣ ሌብነቱ እስካልተያዘ ድረስ ስራው ነው። የቀድሞ ጠቅላይ ሚኒስትር እንዳሉት ነፍሳቸውን ይማር መለስ ዜናዊ ስራ ሆኖ ነው እኮ ያለው በኢትዮጵያ። ስለዚህ ይሄ የሜንታሊቲ ቼንጅም ጭምር የሚያስፈልገው ነው እንጂ አሁን በዚህ ኮሚቴ የሚፈታ አይደለም። ይሄንን ስራ ሊሰራ የሚሾም ሰው ራሱ ይፈተናል በዚህ ነገር። አስተሳሰባዊ ችግርን በኮሚቴ መፍታት አይቻልም። የሚሉት ዶክተር ራሄል አመለካከታዊ ለውጥ እንዲመጣ ሊሰራ ይገባል ባይ ናቸው። ሰው ሄዶ ወይም ኮሚቴ ተቋቁሞ የሚያጸዳው አይነት ሳይሆን ኢትዮጵያ ውስጥ ያለው ሙስና ከዛ ያለፈ ነው፣ እያንዳንዱ ሰው ራሱን ካላጸዳ በስተቀር። ስለዚህ በቅንነት ይሄ የሄዱበት መንገድ የራሳቸውን ህዝብ የራሳቸውን አባት እናት፣ የራሳቸውን ድሀ ወገን እየሰረቁ አንድ መንገድ በሌሊት ተነስቶ ሊያጸዳ የሚቀጠር ሰራተኛ እኮ ለቀጣሪ በክፍለ ከተማ የአንድ ወር ደመወዙን ወይም የሁለት ወር ደመወዙን ሳይሰጥ መቀጠር አይችልም። ሌሊት አስር ሰዓት ተነስቶ መንገድ የሚጠርግ ኢትዮጵያዊ ዜጋ ማለት ነው። ስለዚህ ከዚህ የወረደ ነገር ምንድን ነው? እያንዳንዱ ራሱን ነጻ ያውጣ። ይህንን ኮሚቴ አይጠብቅ። በተለይ የህዝብ አገልግሎት የሚሰጡ ክፍለ ከተማ ላይ ያሉ ወረዳ ላይ ያሉ፣ በየክፍላተ ሀገሩ በተዋረድ ያሉ የመንግስት ባለስልጣናት፣ የስራ ኃላፊዎች፣ የህዝብ ተመራጮች እራሳቸውን ከዚህ ውስጥ ነጻ ያውጡ። የኢትዮጵያ ህዝብ ኮንሸስ ሆኖ ይሄን እንደሚያውቅ ወደ አይምሯቸው ተመልሰው ይዩ። ከዚህ ውስጥ ይውጡ። አገልግሎት ሳንከፍል ማግኘት አንችልም። በኢትዮጵያ ከዛ እንውጣ። ስለሚያገለግሉን እንደሚከፈላቸው እንዲያስቡ መጠየቅ ፈልጋለሁ። ፕሮፌሰር መንግስቱ አዲሱ ኮሚቴ የህግ ስርዓቱን እንዲጠናከር አስተማሪ የቀጣት ውሳኔዎች እንዲተላለፉ የማስቻል ታሪካዊ ኃላፊነት አለበት ሲሉ ዶክተር ራሄል ደግሞ በጠቅላይ ሚኒስትሩ የተቋቋመው ኮሚቴ መዋቅራዊ አደረጃጀት ይዞ ወደ ታች መውረድ አለበት ብለዋል። ኮሚቴው የሚሰራባቸውን ዝርዝር ነገር ማየት ያስፈልጋል፣ ግን በተጠቆመ ቁጥር ወይም በታወቀ ቁጥር ሙሰኞች ላይ የሚወሰደውም እርምጃ ጠንከር ያለ መሆን አለበት። የሚጠቁመው ሰው የህግ ከለላ ሊኖረው ይገባል። ይህ ትክክለኛ ቁርጠኛነትን ያዘ ውሳኔ ከሆነ የጠቅላይ ሚኒስትራችን በስርዓቱ መስመር ነው ይሄን መዘርጋት ያለባቸው። ኮንትሮሊንግ መካኒዝም ሄብነቱ ውስጥ ከላይ እስከታች ነው ያለው። ልክ ሌላውን ስራቸውን እንደሚያወርዱ ያህል በተዋረድ በዛ መሄድ ከቻሉ ብቻ ነው ላይክ ትንሽ እንኳ መፍትሄ ሊኖር የሚችለው። ጠቅላይ ሚኒስትር አብይ የኮሚቴውን መቋቋም ይፋ ከማድረጋቸው ውጭ በአፈጻጸም ሂደት እና በአደረጃጀቱ ዙሪያ የሰጡት ዝርዝር ማብራሪያ የለም። ይሁን እንጂ ከቀናት በፊት ከህዝብ ተወካዮች ምክር ቤት ጋር በነበራቸው ቆይታ መንግስታቸው በሙስ ሙስና ላይ ይዞታል ያሉትን አቋም ሲያስረዱ ተከታዩን ብለው ነበር። የተዘጋጁ ስልኮች አሉ፣ ቢሮዎች አሉ። መረጃ ሰነድ በማቀበል ቢያንስ ባናጠፋ እንኳን ሌብነትን አንገት እንድናስደፋ በጋራ ንስራ። ጠቅላይ ሚኒስትር አብይ ከሰሞኑ በፓርላማ ካስተላለፉት መልእክት በተጨማሪ በተለያዩ መድረኮች ላይ በሰጡት አስተያየት መንግስታቸው በሙስናና ሙሰኞች ላይ ጠበቅ ያለ እርምጃ እንደሚወስድ ጠቁመው ነበር። ዛሬ መቋቋሙ ይፋ የተደረገው ብሔራዊ የጸረ ሙስና ኮሚቴው የብሔራዊ መረጃና ደህንነት ዳይሬክተሩ ተመስገን ጥሩነህንና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስን ጨምሮ ሰባት አባላትን ያካተተ ነው። ለአሜሪካ ድምፅ ሬዲዮ መስፍን አድራጊ ነኝ። ከደስ አመሰግናለሁ መስፍን። አድማጮች፣ ተከታዩ ርዕስ ደግሞ ዘላቂ የግጭት ማቆም ስምምነቱን ተከትሎ ለአንድ ነጥብ አምስት ሚሊዮን ሕዝብ የሚሆን የእርዳታ ምግብ ትግራይ ክልል መግባቱን የኢትዮጵያ መንግስት ያስታወቀበት ነው። ለሁለት ዓመታት የዘለቀውን ግጭት በዘላቂነት የማቆም ስምምነቱን ተከትሎ ምግብ የጫኑ ከ80 በላይ የሚሆኑ ተሽከርካሪዎች በአራት የመተላለፊያ ኮሪደሮች ትግራይ ክልል መግባታቸውን የአደጋ ስጋት አመራር ኮሚሽን አስታውቋል። ከስምምነቱ በኋላ ትግራይ ውስጥ አንድ ሚሊዮን ተኩል ሰው እርዳታ ማግኘቱን መንግስት ቢያስታውቅም ከህወሓት በኩል ግን የተሰማ ነገር የለም። የዓለም ምግብ ፕሮግራም እርዳታ የጫኑ ተጨማሪ ተሽከርካሪዎች ከኮምቦልቻ ተነስተው ወደ ትግራይ ክልል መግባታቸውን ዛሬ አረጋግጠዋል። ለዝርዝሩ ኬኔዲ አባተ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለ ማርያም የኮሚሽኑን የመጀመሪያ ሩብ ዓመት እቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ትግራይ ክልልን ጨምሮ በጦርነቱ ለተጎዱ የአማራና አፋር ክልሎች አካባቢዎች ስለሚደረገው ድጋፍ አብራርተዋል። ኮሚሽነሩ ዛሬ ህዳር 8 2015 ዓ ም ለቋሚ ኮሚቴው በሰጡት ማብራሪያ ከለጋሽ ድርጅቶች ጋር በመሆን በደቡብ አፍሪካ ፕሪቶሪያ ከተደረሰው ስምምነት በኋላ ወደ ትግራይ ክልል ለአንድ ነጥብ አምስት ሚሊዮን ህዝብ ሊከፋፈል የሚችል የምግብ ድጋፍ መግባቱን ገልጸዋል። በጦርነቱ ለተጎዱ የአማራና አፋር ክልሎችም ድጋፍ እየቀረበ ነው ሲሉም አብራርተዋል። ትግራይ ውስጥ ወደ ሶስት ቡድኖችን አሰማርተናል። ሶስት ቡድን እዚያው በየሳይቱ ሆኖ በአንድ በኩል የኮኦርዲኔሽኑን ስራ እንዲሰራ እዚያም አካባቢ ምናልባት በድምር ወደ ሰማኒያ አካባቢ የሚሆኑ ተሳቢዎች እንዲደርሳቸው ተደርጓል። ከሰማኒያ በላይ ይሆናል። ይሄኛውም የምግብና ጥራጥሬ ምናልሚ ምግቦችን የያዘ ነው። በአንድ ላይ ወደ አንድ ነጥብ አምስት ሚሊየን ማህበረሰብ ሊሸፍን የሚችል ድጋፍ ተደርጓል። አሁንም እየተደረገ ነው ያለው በእነዚህ አካባቢዎች ትላንት ትላንት ወዲያ ባለው እንትን ላይ ያው የሰላም ስምምነቱን ተከትሎ ማለት ነው በትግራይ አጉራባች አካባቢ በሆኑ ጉዳት የደረሰባቸውን አካባቢዎች የአፋርና የአማራ ክልልን በአራት ቡድኖች የባለሙያ ቡድን በማደራጀት አሴስመንት አካሂደናል። ከአሴስመንቶችንም አስከትለን ወዲያውኑ የሰብአዊ ድጋፍ እንዲደርስ ተደርጓል። መረጃውም እጃችን ላለ ሰፊ የሆነ ድጋፍ ነው የተደረገው። ወደ አስራ አምስት አስራ ሰባት የሚሆኑ ከባድ የጭነት ተሽከርካሪዎች የጥራጥሬ እህልና የአልሚ ምግብ ድጋፍ እንዲደረግ ተደርጓል። ይህንንም አስከትለን እዛ አካባቢ የሚሰሩ አጋር ፓርቲዎችም በተለይም ደብሊው ኤፍ ፒ እና ሲአርኤስ የሚባሉ እዚ አካባቢ ተሰማርተው ስራ እንዲሰሩ ተደርጓል። በዚህ ሁለት ቀን በነበረው መረጃ እነሱም እነዚህን ድጋፎች ማድረሳቸውን አረጋግጠናል። እየደረሱ ናቸው። እርሳቸው ይህን ይበሉ እንጂ ከሰላም ስምምነቱ በኋላ ወደ ትግራይ ክልል ስለገባው የእርዳታ መጠን ከህወሀት በኩል እስካሁን የተሰጠ አስተያየት የለም። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነሩ አምባሳደር ዶክተር ሽፈራው ተክለ ማርያም በዛሬው ማብራሪያቸው ወደ ትግራይ ክልል እርዳታ እየገባ ያለው በአራት መስመሮች እንደሆነም ተናግረዋል። የህክምናና የመሳሰሉ እንትኖችም እንድደርስ ተደርጓል። በአለም ምግብ ፕሮግራም አካባቢም ፕሮግራም በኩልም የሚሰራ ስራ አለ። ስለዚህ በሁሉም በኩል በአራት መንገዶች በሰመራ አበአላ መንገድ የሚሄድ ድጋፍ አለ። በጎንደር በኩል በጎንደር ሁመራ በኩል የሚሄድ አለ። ሽሬ ሽራሮ፣ አክሱም፣ አድዋ ድረስ የሚዘልቅ ወደ ውስጥ የሚገባ ማለት ነው ከጎንደር ደግሞ ከደባርቅ በአዲ አርቃይ ማይጸብሪ መስመር አድርጎ የሚሄድ አለ። በሌላ በኩል ከወልዲያ ቆቦ አላማጣ ኮረም መስመርም ድጋፎች እየሄዱ ናቸው ያሉት። እንደዛም ሆኖ ቅድም እንዳነሳውት በዘላቂነት በነዚህ አካባቢዎች ላይ የሚሰሩ ስራዎች በተለይም የሳይኮሶሻል ሰፖርትም ጨምሮ ሊሰሩ እንደሚገባ በደንብ አስታውለናል እዛ በአካልም ጭምር ተገኝተን ያየንባቸው ያየናቸው አጋጣሚዎች ስለነበሩ ማለት ነው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው በሰጡት አስተያየት ትግራይ ክልልን ጨምሮ በጦርነቱ ለተጎዱ አካባቢዎች ሰብአዊ እርዳታን ከማድረስ ባለፈ በቀጣይነት የመልሶ ማቋቋም ስራዎችም በትኩረት እንዲሰሩ አሳስበዋል። በአጠቃላይ በዚህ በሩብ አመቱ ውስጥ ብዙ ስራ ተሰርቷል። የሚቀጥለው ሩብ አመት ደግሞ ከዚህ የሰፋ ስራም ሊሆን ይችላል የሰላሙ ሁኔታ የተረጋጋ ከሆነ በተለይ በሰሜኑ ክፍል በትግራይ ክልል በተለይ ከፍተኛ የህዝቡን የመድረስ በእርዳታ የመድረስ ብቻ ሳይሆን መልሶ የማቋቋሙ ስራ ከባድ ስራ ነው የሚጠብቀን። ይሄ እንግዲህ የአንድ ተቋም ስራ ብቻ ሳይሆን ሁሉም የሚመለከታቸው መስሪያ ቤቶች በቅንጅት አብረው መስራት ያለባቸው ስለሆነ በትኩረት የሚሰራበት መሆን አለበት ብለን ነው የምንገምተው። ተቋማትም የፈረሱበት ሁኔታ ነው ያለው በዚህ አካባቢ በጦርነቱ ምክንያት። ስለዚህ ሰፊ ስራ ነው የሚጠብቀን ማለት ነው። እና ይቅናችሁ፣ እኛም በበኩላችን በሚያስፈልገው ሁሉ ከጎናችሁ እንቆማለን። በተያያዘ የዓለም ምግብ ፕሮግራም ደብሊው ኤፍ ፒ እርዳታ የጫኑ ተጨማሪ መኪኖች ከኮምቦልቻ ተነስተው ወደ ትግራይ ገብተዋል ሲል ዛሬ በትዊተር ገጹ አስታውቋል። ድርጅቱ እንዳለው በአሁኑ ወቅት በደቡብ ዞን አላማጣ ለ67,000 ሰዎች የሚሆን 300 ቶን ስንዴ፣ አተርክክና የአትክልት ዘይት እየተራገፈ ነው። ከሰኔ 2013 ዓ ም ጀምሮ ለመጀመሪያ ጊዜ በጎንደር መስመር ወደ ሰሜን ምዕራብ ትግራይ እርዳታ የጫኑ የጭነት መኪኖች ስለመግባታቸው በትናንትናው ዕለት የገለጽ ገልጸው wfp በሁሉም መስመሮች መንገዶች በመደበኛነት ክፍት ሆነው መቀጠላቸው ወሳኝ ነው ሲል አመልክቷል። ባለፈው ነሐሴ ወር ከአገረሸው ጦርነት በኋላ WFP ወደ ትግራይ ክልል ለመጀመሪያ ጊዜ እርዳታ መላክ መጀመሩን ትናንት በትዊተር ገጻቸው የገለጹት የድርጅቱ ዋና ዳይሬክተር ዴቪድ ቢስሊም ይህ ጅማሮ መቀጠል አለበት ብለዋል። አክለውም ሁሉም ወገኖች ስምምነቱን ማክበር አለባቸው ያሉት ዳይሬክተሩ መሠረታዊ አገልግሎቶችም በአስቸኳይ መጀመር አለባቸው የሚል መልእክት አስተላልፈ ተጠናክረዋል ደብሊው ኤፍ ፒ ና ዓለም አቀፉ የቀይ መስቀል ማህበር በአየር ለሚያደርጉት የሰብአዊ ድጋፍ አቅርቦት ትናንት ወደ ሽሬ የሙከራ በረራ ማድረጋቸውን መግለጻቸውም የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን ላመስግንና ወደ መቀሌ ናቅና ለቁስል ማከሚያ ና መሰል የሕክምና አገልግሎቶች መስጫ ቁሳቁሶች የያዙ ሁለት ተሽከርካሪዎች መቀሌ መግባታቸውን ዓለም አቀፉ የቀይ መስቀል ማህበር አስታወቀ። ቁሳቁሶቹን መረከቡን የክልሉ ጤና ቢሮ ገልጦ ካለው ችግር አኳያ ሲተያይ ግን አቅርቦቱ በጣም አነስተኛ ነው ብሏል። ሙልጌታ አጽበሀ ዝርዝሩን ይዟል። ከትናንት በስቲያ ማክሰኞ ህዳር ስድስት ሁለት ሺህ አስራ አምስት ዓመተ ምህረት ወደ መቀለ ገብተዋል የተባሉ የዓለም አቀፍ ቀይ መስቀል ማህበር አይሲአርሲ ሁለት ተሽከርካሪዎች አስመልክቶ ለአሜሪካ ድምጽ የተናገሩት በትግራይ ክልል ጤና ቢሮ የፋርማሲ ክፍል አስተባባሪ አቶ ገብረ እግዚአብሔር ወልደ ጊዮርጊስ ሁለቱ ተሽከርካሪዎች አርባ ቶን የህክምና ማሳልጫ የጫኑ ናቸው ብለዋል። አይሲአርሲ በሚባል ድርጅት በዚህ ሁለት ቀናት ጅማሮ የሚያስብል ህክምና አቅርቦት አምጥቶልናል ግን ለጅማሮ ነው እንጂ ይህንን እዚህ ግባ የሚባል አይደለም። አሁን መጥቶ ያለው ለህክምና ማሳለጫ የሚውሉ ለቁስል መስፊያ ጎዝ፣ ቁስል ማከሚያና ከተዛማጅ የሆኑ ነገሮች ነው ይዘልን የመጣው እነዚህ ሁለቱ መኪኖች። ያለውን ክፍተት ለመቅረፍ ሳይሆን ያው እንደ ጅማሮ ጀምረዋል፣ መጥተዋል። ካለው ፍላጎት ግን በጣም እዚህ ግባ የሚባል አይደለም። በጣም አነስተኛ ነው። ለአንድ ጤና ተቋም ወይም ከሁለት ጤና ተቋም በላይ የማይሸፍን ነው። ለዛውም ማሰለጫዎች ብቻ እና መድኃኒት የለውም መሰረታዊ የሆኑ መድኃኒቶች የሉትም ና ግን ይህንን ጅማሮ እኛ ተስፋ የሚሰጥ ነው። በክልሉ የሚገኙ የጤና ተቋማት በጦርነቱ ሆን ተብለው በመውደማቸው ና ላለፉት አስራ ስድስት ወራት ደግሞ ወደ ክልሉ በመደበኛ መንገድ መድኃኒትና የሕክምና መሳሪያዎች ስላልገቡ በሽተኞች በብዛት ሙተውብናል ብለዋል አቶ ገብረ እግዚአብሔር። በዚህ አስራ ስድስት ወራት ውስጥ ግን አንዳንድ በጎ አድራጎት ድርጅቶች በጣም አነስተኛ የሆነ መጠንና አነስተኛ የሆነ የአይነት ይዘት ያለው መድኃኒት ሲያመጡ ነበር። ይህንን ሲሰላ ከአምስት ፐርሰንት ከሚፈለገው ከአምስት ፐርሰንት በላይ የማይሸፍን ነው እና በዚህ አስራ ስድስት ወር ውስጥ ብዙ ውጣ ውረዶች በሽተኞች ከመጠን በላይ መተው ብናል ብዙም በህመም የሚመጡ ጉስቁልናዎችን ተስፋፍቶ የቆዩበት ሁኔታ ነው ያለው። ጤና ተቋማት በጣም ተጎድተው በዚህ ጊዜ አንድ ጤና ጠቋም የመጣው በሽተኛ ለማከም ሳይሆን ድንገተኛ በሙያዊ እገዛ ትንሽ ድጋፍ ለመስጠት ካልሆነ በስተቀር እዚህ ግባ የሚባል የሕክምና አቅርቦት እንደሌለ በጤና ተቋማት ውስጥ ያለኝ መረጃ፣ የሰላም ስምምነቱ ከተካሄደ ከሁለት ሳምንት በኋላ ዘግይተው ነው እነዚህ የሕክምና ማሳለጫ ቁሳቁሶች የገቡት ያሉት አቶ ገብረ እግዚአብሔር በቀጣይ የክልሉ ችግር ያገናዘበ መድኃኒትና የሕክምና መሳሪያዎች በመንግስት እንዲሁም ለጋሽ ድርጅቶች በአስቸኳይ እንዲገቡ ነው የምንጠብቀው፣ ብለዋል። ህብረተሰቡ ከተፈራረሙ ከመጀመሪያ ቀን ጀምሮ ነው እንዲመጣ ተስፋ አድርገው የነበረው። አስራ አምስት ቀን እየጠበቀ ነው የቆየው። አሁን መጣ መባሉም ጥሩ ጅማሮ ብሎ ነው እንደ ተስፋ እየወሰደ ያለው ማህበረሰቡ። በቀጣይም እየመጣ ነው የሚባለን ዋናው ሊሸፈን የሚችለው ድሮ በነበረው የመንግስት መዋቅር አቅራቢው የመድኃኒት አቅራቢ ኤጀንሲ የሚባላለ በአገር ደረጃ የተቋቋመ በሱ ሰንሰለቱ ይዞ ሲመጣ ነው መድኃኒት መጣ ሊባል የሚችለው። ይህንን ውል መፈራረምና ና ተስፋ የሚፈነጥቅ መፈጠሩ ጥሩ ነገር ነው። ወደ ትግራይ ክልል የምግብና መድኃኒት እርዳታ በምድርና በአውሮፕላን ለማስገባት እየሰራሁ ነኝ በማለት የኢትዮጵያ መንግስት ባለፈው ሳምንት ገልጾ ነበር። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። አመሰግናለሁ ሙልጌታ። ተከታዩ የመጽሔት ርዕስ አድማጮች፣ ኢትዮጵያ በመጪው ሳምንት ህዳር 19 የሚካሄደውን የመንግስት ድርጅት አመታዊ የመንግስታቱ ድርጅት አመታዊ የኢንተርኔት አስተዳደር ጉባኤ እንደምታስተናግድ ታውቋል። ይሁን እንጂ ትግራይ ክልል ላይ ተጥሎ የቆየው የኢንተርኔት እገዳ እንደቀጠለ መሆኑና ስድስት ሚሊዮን ሰዎችን ያለ ስልክና ኢንተርኔት አገልግሎት ሁለት ዓመታት ያህል ማቆየታቸው ፍሬድ ሃርተር ከአዲስ አበባ ዘግቦበታል እንግዲህ ወልዴ ያቀርበዋል በጉባኤው ላይ ለመሳተፍ 2500 የሚሆኑ ሰዎች ወደ አዲስ አበባ እንደሚመጡ አዘጋጆቹ አስታውቀዋል ይህም ከረጅም ዓመታት በኋላ በኢትዮጵያ መዲና የሚደረግ ትልቅ ስብሰባ ይሆናል በአካል በጉባኤው መሳተፍ የማይችሉት በኢንተርኔት አማካኝነት በርቀት የሚሳተፉ ሲሆን ሰዎችን ማገናኘት እና ትርጉም ያለው የኢንተርኔት አቅርቦት በሚሉ ርዕሶች ላይ የሚቀርቡትን ውይይቶች ያደምጣሉ በትግራይ የሚኖሩ ስድስት ሚሊዮን ሰዎች ግን መሳተፍ አይችሉም። በፌዴራል ጦሩና በህወሓት በሚመሩ ኃይሎች ከሁለት ዓመት በፊት ጦርነት ከፈነዳ በኋላ በሰሜኑ የአገሪቱ ክፍል ላይ ጥብቅ የሆነ እገዳ በመጣሉ የስልክና የኢንተርኔት አገልግሎት ተቋርጧል። ከሁለት ሳምንት በፊት የሰላም ስምምነት ላይ ቢደረስም እገዳው አሁንም እንደቀጠለ ነው። የተባበሩት መንግስታት ድርጅት ጉባኤውን በኢትዮጵያ ለማድረግ መወሰኑ ግርምትን ጭሯል። የአሜሪካው የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጄም ሪሽ የተመድን ውሳኔ ስህተት ሲሉ ገልጸው ጉባኤው መካሄድ የነበረበት በዜጎች ላይ በተደጋጋሚ የኢንተርኔት እገዳ በማይጥል ሀገር ላይ መሆን ነበረበት ብለዋል። የቴክኖሎጂ ሚኒስትሯ ሁሪያ አሊ ኢትዮጵያ አስተናጋጅ መሆኗ አግባብነት እንዳለው በዚህ ሳምንት ተከራክረዋል። መንግስታቸው በህወሓት የሚመራውን ኢህአዴግ ከአራት ዓመት በፊት በመተካቱ ኢትዮጵያውያን በአሁኑ ወቅት ጠቅሳለሁ ሀሳብን የመግለጽ መብታቸው በታሪክ ታይቶ የማይታወቅ ነው ብለዋል። ጥቂቱን ለመጥቀስ ባለፈው መንግስት የታገዱ ድኅረ ገጾች እገዳው ተነስቶላቸዋል፣ የፖለቲካ እስረኞች ተፈትተዋል፣ በስደት የነበሩ የፖለቲካ ሰዎች ወደ ሀገር እንዲገቡ ተጋብዘዋል። ባለፈው ያደረግነው ምርጫ በማንኛውም መለኪያ ተቃዋሚዎች በነጻ አጀንዳቸውን ያሰሙበት ነው። እገዳውን በተመለከተ ውሪያ ክለው እንዳሉት በትግራይ በነበረውና በመቶ ሺህ የሚቆጠሩ በሞቱበት እና ሚሊዮኖች በተፈናቀሉበት ግጭት ወቅት መንግስት አገርን ለመከላከል ያሉትን እርምጃ ለመውሰድ ተገዷል። በኢትዮጵያ እገዳ ያለው በትግራይ ክልል ብቻ አይደለም። የታጠቀ ቡድን ከመንግስት ጋር በሚዋጋበትና በሀገሪቱ ትልቁ ክልል በሆነው ኦሮሚያ ግንኙነት ተቋርጧል። ከሁለት ዓመት በፊት ከአጫሉ ሁንዴሳ ግድያ በኋላ በተከተለው ሁከት በአዲስ አበባ ኢንተርኔት ለሳምንታት ተቋርጧል። ፌሊሺያ አንቶኒዮ አክሰስ ናው የተሰኘ የኢንተርኔት መብት ግሩፕ ስራ አስኪያጅ ናቸው። እርሳቸው እንደሚሉት የኢንተርኔት ጉባኤው በትግራይ ክልል ስላለው እገዳ ትኩረት ለመሳብ ጥሩ አጋጣሚ ነው። ለሁለት ዓመት ለተጣለው እገዳ የኢትዮጵያ መንግስት ተጠያቂ ነው። በትግራይም ሆነ በመላ ሀገሪቱ አገልግሎት መልሶ ለመቀጠል አስቸኳይ እርምጃ መወሰድ አለበት። የአፍሪካ ህብረትና አባል ሀገራቱ የሰብአዊ መብትን የመጠበቅና የማበረታታት ኃላፊነት አለባቸው። የኢንተርኔት እገዳውን ለማስቆም ይህ ለእነርሱ ጥሩ አጋጣሚ ነው። የኢትዮጵያው ጠቅላይ ሚኒስትር የጸጥታ አማካሪ የሆኑት አምባሳደር ሬድዋን ሁሴን በትግራይ አገልግሎቶች በመመለስ ላይ ናቸው ብለው ተናግረው ነበር። ለአሁኑ ግን ክልሉ ከቀረው ዓለም ተቆርጦ እንዳለ ነው። አመሰግናለሁ። እንግዱ አድማጮች፣ የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ተከታዩ ደግሞ ኢትዮጵያ በመጪው ሳምንት ቀደም ብዬ በኅዳር 19 የሚካሄደውን የመንግስታቱ ድርጅት የኢንተርኔት አስተዳደር ነበር ያስተዋወቅ ነው። አሁን ደግሞ የሰላም ስምምነቱ ኢኮኖሚያዊ መነቃቃት ይፈጥራል የተባለበት ነው። የሰላም ስምምነቱ የኢትዮጵያን ምጣኔ ሀብት ለማነቃቃት እንደሚያግዝ ባለሙያዎች እየተናገሩ ነው። ስምምነቱ በምጣኔ ሀብቱ ተዋናዮች ዘንድ የእርግጠኝነትን ስሜት ስለሚፈጥር የውጭ ብድርና የኢንቨስትመንት ፍሰት እንዲጨምር እንደሚያደፋፍሩ የምጣኔ ሀብት ባለሙያው አቶ ጌታቸው ተክለ ማርያም ለአሜሪካ ድምጽ ገልጠዋል ሌላው ባለሙያ ዶክተር ስሜነህ ባሴ ደግሞ ስምምነቱ በጦርነቱ ሳቢያ ተቋርጦ የነበሩ ዓለም አቀፍ እድሎችን መልሶ ሊያስቀጥል እንደሚችል አመልክተዋል። ገብረ ሚካኤል ገብረ መድህን ነው የተከታተለው። በአንድ ሀገር ውስጥ ፖለቲካዊ መረጋጋት ከሌለ በኢኮኖሚ ውስጥ የመሳተፍ እርግጠኝነት ይጠፋል የሚሉት የኢኮኖሚ ባለሙያው አቶ ጌታቸው ተክለ ማርያም የሰላም ስምምነቱ ይህን ችግር መቀየሩን ይናገራሉ። ኢኮኖሚያዊ እንቅስቃሴዎች በአጠቃላይ የተወሰነ መጠን ያለው ተገማችነት በኢኮኖሚ ውስጥ ይፈልጋሉ። ይሄ እንደ ፖለቲካል ኢኮኖሚ ተረጋግቶ የሚቀጥል ሲስተም ነው ወይ ብለው እርግጠኛ መሆንን ይፈልጋሉ። ሶ አይ ቲንክ የሰላም ስምምነቱ አንድ አሹር ያደረገው ነገር ምንድን ነው? ይሄ ሀገር እንደ አደጋ ኮንሲደር ሲደረግ የነበረውን የመፍረስ አደጋ ወደኋላ መለሰ። እሱ ደግሞ የኢኮኖሚ ተዋናዮች በአጠቃላይ أرجعني مثل ما اللي صامد عبند حاجة. لازم شو تليك أنا ኢንቨስተሮች ኢንቨስት ለማድረግ እንዲያስቡ ያስችላል። አበዳሪዎች ኦኬ ይሄ ሲስተም እንዳለ እንደ ሲስተም የሚቀጥል ከሆነ እናበድረው እንችላለን ሊበደር የሚችል ነው ብለው ኮንሲደር ያደርጋሉ። የሰላም ስምምነቱ ከአበዳሪዎች ጋር በመነጋገር የብድር ሽግሽጎችን ለመጠየቅ ያስችላል። ከግጭቱ ጋር ተያይዘው የመጡትንም ችግሮች ለማቃለል እድል ይሰጣል ይላሉ አቶ ጌታቸው። የበጀት ጉድለት እየሰፋ የመጣ የበጀት ጉድለት እሱን ተያይዞ ደግሞ እሱን ለመሙላት እየሄድንባቸው የነበሩ የዋጋ ንረትን የሚያባብሱ አይነት እርምጃዎች ጋር እርምጃዎችን ኢንክሉዲንግ ቀጥተኛ የሆነ የብሔራዊ ባንክ የገንዘብ ብድር ለመንግስት የሚሰጥ የገንዘብ ብድር እነሱን የመሳሰሉ ነገሮችን ማስተካከል የሚቻልበት እድል ይሰጣል። የሰላም ስምምነቱ ሌላኛው በነፊት እሱ ነው የሚሆነ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ተመራማሪ የሆኑት ዶክተር ስሜነህ ባሴ በበኩላቸው የሰላም ስምምነቱ በጦርነቱ የወደሙ መሰረተ ልማቶችን መልሶ ለመገንባት እድል እንደሚሰጥ ይናገራሉ። የኢኮኖሚ ድቀትና መሰረተ ልማቶችም በአጭር ጊዜ እንዲገነቡ ያግዛል። ኢኮኖሚያችን እንደገና ወደ ነበረበት እንዲመለስ ያግዛል። ሁለተኛው በዚህ ጦርነት የማክሮ ኢኮኖሚ ስብራቶቻችን የታዩበት ነው። ከፍተኛ የዋጋ ንረት፣ የዋጋ ግሽበት እና የኑሮ ውድነት፣ ዜጎች መኖር ያልቻሉ፣ ስራ አጥነት በከፍተኛ ደረጃ የተንሰራፋበት፣ የውጭ ምንዛሬ ያጣንበት አጠቃላይ ኢኮኖሚያችን ማደግ የሚገባውን ያህል ያላደገበት ጊዜ ነው። ይሄ የኑሮ ድነት እንዲሻሻል ከተፈለገ፣ ከድህነት እንድንወጣ ከተፈለገ ጦርነቱን ማቆሙ ግድ ነው የሚሆነው ነው። የሰላም ስምምነቱ በልማት ተዋናዮች ዘንድ እምነት ስለሚፈጥር የውጭ ብድርና ኢንቨስትመንት ፍሰት ሊጨምር እንደሚችልም ዶክተር ስሜነህ ጠቅሰዋል። አሁን ያለው ገጽታ የጦርነት የስጋት ተቀርፎ የባለሀብቶችን የውጭ ሀገር ባለሀብቶችም ሆነ ሌሎችን መንግስታትንን ኮንፊደንስ ይጨምራል ማለት ነው። የውጭ ኢንቨስተሮች በሀገር ውስጥ መጦ ሀብቶቻቸውን ለማፈስ ማለኒዋያቻቸውን ለማፈስ የሚያስችል ኮንፊደንስ ይኖራል ነው። ፒስ እና ሴኩሪቲ ሰላም እና ደህንነት ለኢንቨስትመንት ትልቁ ትልቁ ኢንፑት ነው ተብሎ ነው የሚወሰደው። ስለዚህ ሰላም ቢኖር ማዕቀቦች የሚባሉ ነገሮቹ መነሳታቸው አሁንም እንዲነሱ ጥያቄ እየቀረበ ያለበት የምናውቀው ጉዳይ ነው። ከአግዋ ጀምሮ ሌሎች ሌሎች ማዕቀቦችና ጫናዎች ይወገዳሉ ይመታሉ። ስለዚህ የውጭ ምንዛሬ እጥረቶቻችን ለመቅረት ያግዙናል ነው። ግጭቱና ጦርነቱ ለበርካቶች መፈናቀል ምክንያት መሆኑን የሚያወሱት አቶ ጌታቸው አሁን በዚህ የሰላም ስምምነት ምክንያት ተፈናቃዮቹ አምራቾች የሚሆንበት ሁኔታ ይፈጠራል ብለዋል። ብዙ የእርዳታ የሚፈልግ ሕዝብ አለ። የዕለት እርዳታ የሚፈልግ ሕዝብ አለ። ስለዚህ እሱም መድረስ ያልተቻለው ፖለቲካ ሴትመን ስላልነበረ ይን ክሱ ከመጣ ይህን የዕለት ደራሽ እርዳታ የሚፈልገውን ህዝብ ፍላጎት ማሟላት ይቻላል። ከዛ ደግሞ አልፎ ወደ ምርት ሰንሰለቱ እንዲገባ የሚደረጉ ድጋፎችን መቀጠል የሚያስችልበት እድል ይኖራል። በማምረት ረገድ ራሱ በማምረት ረገድ ማምረት አቁሞ የነበሩ የምርት ሂደታቸው ተስተጓግሎ የነበረ ኦር ደግሞ ማምረት አይችሉ አይነት ተቋማትን ለይተን አሁን ወደ በተለያየ ድጋፍ መጠን ወደ ማምረት ስርዓት ውስጥ እንዲገቡ ማድረግ የሚቻልበትን ዕድል ይፈጥራል። እነዚህ በጎ ተጽዕኖዎች እውን እንዲሆኑ ግን የሰላም ስምምነቱን ተግባራዊ ማድረግ ግድ እንደሚል ባለሙያዎቹ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። አድማጮች፣ ለምሽቱ መጨረሻ ወዳደረግ ነው የትንታኔ ርዕስ ነው የምንሻገረው። ለጋሾች በምስራቅ አፍሪካ በአስር ሚሊዮኖች የሚቆጠሩ ሰዎች በረሃብ እየተሰቃዩ ባሉባቸው አካባቢዎች ድርቁ ከቸነፈር ደረጃ ደርሷል የሚለው እስኪታወቅ መጠበቅ ሳይሆን አሁን ነው ሕይወት ለመታደግ የገንዘብ ድጋፍ ማድረግ ያለባቸው ሲሉ የዓለም አቀፉ የነፍስ አድን ኮሚቴ ኃላፊ ከትላንት በስቲያ ማክሰኞ ተናገሩ። ሮይተርስ ያደረሰንን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። የኢትዮጵያ የኬንያና የሶማሊያ አካባቢዎች ባለፉት አርባ ዓመታት ውስጥ በአካባቢው ከታየ ሁሉ እጅግ ለከፋ ድርቅ መጋለጣቸውን ተከትሎ የሶማሊያ ከፊል አካባቢ የተባበሩት መንግሥታት ድርጅት እንዳመለከተው ድርቁ ከቸነፈር ደረጃ መድረሱ ሊታወጅ ነው። የዓለም አቀፉ የነፍስ አድን ኮሚቴ ፕሬዚዳንት ዴቪድ ሚሊባንድ ከትላንት በስቲያ በርቀት በቪዲዮ አማካኝነት ባደረጉት አጭር መግለጫ ሲናገሩ እርምጃ ለመውሰድ ሁኔታውን በርቀት ሳይሆን ፊት ለፊት በማየት አሁኑኑ ነው ማድረግ ያለብን ብለዋል። አካባቢው ለተከታታይ አምስተኛ ጊዜ ነው የዝናብ እጥረት የተከሰተበት። የምስራቅ አፍሪቃው ድርቅ በአየር ንብረት ለውጥና በዓለም አቀፍ የምግብ ዋጋ መናር ሳቢያ ይበልጥ መወሳሰቡን ባለሙያዎች ይናገራሉ። አይ አር ሲ እንዳስታወቀውም በክልሉ በድርቁ ሳቢያ ያለቁት እንስሳት ቁጥር አስር ሚሊዮን መቃረቡን የደቡባዊ ሶማሊያዋ የባይደዋ ከተማ ለረሃብ የተጋለጡ ቤተሰቦች ምግብና ውሃ ፍለጋ ከተለያዩ አካባቢዎች ቀያቸውን ጥለው ወደዚያ በመፍለሳቸው የሕዝቧ ቁጥር በእጅጉ እየናረ መምጣቱም ተመልክተዋል። ሚሊን ካ ንላ ባለፈው ዓመት በአካባቢው ቁጥራቸው ዘጠኝ ሚሊዮን የሚደርስ የቤት እንስሳት ማለቃቸው የገጠመንን ፈተና ግዝፈት እንዲረዳ አድርጎኛል። እንደ እውነቱ እነኚህ ከአጠቃላይ የዓለም የካርቦን ልቀት እጅግ አናሳውን ብቻ የሚወክሉ ሀገሮች ናቸው። ከአጠቃላዩ የዓለም የካርቦን ብክለት አንድ ነጥብ ሁለት በመቶውን ብቻ ይሁንና በዓለም አቀፍ ደረጃ ከሚታየው የምግብ ዋስትና ዕጦት ሰባ በመቶውን ከዓለም ህዝብ ቁጥር ደግሞ ስድስት በመቶውን ይዛ በመሆኑም ያለውን አለመመጣጠንና በአየር ንብረት ለውጥ ሳቢያ በሰውና በተፈጥሮ ስርዓቶች ላይ እየደረሰ ያለውን ብርቱ ጫና መገንዘብ ይቻላል። ኃላፊው አያይዘውም በዩክሬን ያለው ቀውስ ለጋሾች የሚሰጡትን ገንዘብ ወደዚያ እንዲያዛውሩ በማድረጉ ለምስራቅ አፍሪቃ የምታደርገውን የገንዘብ ድጋፍ መጠን ያሳደገችው ዩናይትድ ስቴትስ ብቻ መሆኗን አመልክተዋል። በርካታ ለጋሾች እርምጃ ከመውሰዳቸው በፊት የተከሰተው ድርቅ ከረሃብና ከቸነፈር ደረጃ ደርሰዋል የሚለው ይፋ እስኪደረግ በመጠባበቅ ላይ ናቸው። ይሁንና እንደ አውሮፓውያኑ የዘመን አቆጣጠር በ2011 ዓ.ም በሶማሊያ በተከሰተው ድርቅ ካለቀው ቁጥሩ 250 ሺህ የሚደርስ ህዝብ ገሚሱ ለህልፌት የተዳረገው ቸነፈር ከመታወጁ አስቀድሞ ነው። ስለሆነም ይህንን አደጋ መታደግ የሚቻለው ተሽከርካሪ ውስጥ ሆኖ በጎን መስታወት በጨረፍታ እንደምናየው ትዕይንት ሳይሆን በፊት ለፊቱ መስታወት ሙሉ በሙሉ እያየን ነው ባይነን። እናም አስፈላጊውን እርምጃ ለመውሰድ ድርቁ ከቸነፈር ደረጃ ደርሰዋል በሚል እስኪታወጅ ድረስ መጠበቅ የለብንም። አሁን ነው እርምጃ መውሰድ ያለብን። በማደግ ላይ ላሉ ሀገራት የአየር ንብረት ለውጥን ተጽዕኖ ለመቋቋም የሚረዳ ገንዘብ ጉዳይ አስመልክቶ በቅርቡ ግብፅ ላይ በተካሄደው በአየር ንብረት ላይ ያተኮረው የተባበሩት መንግስታት ጉባኤ ከፍተኛ ክርክር የተደረገበት ሲሆን የምድሪቱን ግለት ለመቀነስ ያላቸውን ፍላጎትና ቁርጠኝነት ለማሳደግም ቃል ገብተዋል። አድማጮች፣ እዚህ ግድም ልዩ ማሳሰቢያ። የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሹን ጨዋታ፣ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን፣ አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ፣ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ አሁን ሸጋ ጊዜ የቪኦኤ አፍሪካ ለነገው ምሽት ለየት ያለ ፕሮግራም ይዞ ይጠብቃቸዋል። አድማጮች ሙሉ ዝግጅታችን የሀያ ሁለተኛውን የዓለም ዋንጫ የተመለከተ መሆኑን እንዳትዘነጉ፣ ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ ቅንብር ነው የምናልፈው። የቤት ዋጋ መናርን ይመለከታል። በተለያዩ የኢትዮጵያ ከተሞች በተለይም በአዲስ አበባ የቤት መግዣ ዋጋ በከፍተኛ ሁኔታ መጨመሩ ብዙዎችን ከመግዛት እንዳገዳቸው ለአሜሪካ ድምፅ አስተያየት የተሰጡ አንዳንድ ነዋሪዎች ተናገሩ። የቤቶች ግንባታና የፍላጎት አለመጣጣም ለችግሩ ምክንያት መሆኑን የተናገሩ የምጣኔ ሀብት ባለሙያዎች መንግስት ለዋጋ ጭማሪ መንስኤ የሆኑ ጉዳዮችን መቆጣጠር አልቻለም ነው የሚሉት። የከተማና መሰረተ ልማት ሚኒስቴር በበኩሉ የቤቶች ገበያንና ተዋናዮቹን የሚቆጣጠር አዋጅ እያወጣ ነው ይላል። አዲስ ቸኮል ነው የተከታተለው። አቶ ታደሰ አዱኛ ይባላሉ። የአዲስ አበባ ከተማ ነዋሪ ናቸው። በመምህርነት ሙያ ለተሰማሩት እህታቸው ቤት ለመግዛት ወደ አንድ ዓመት ለሚጠጋ ጊዜ የቤት ዋጋ ሲያጠያይቁ ቆይተዋል። የአዲስ አበባ ቤት ግዢና ሽያጭ በጣም ከባድ ነው። በየቀኑ እየጨመረ ነው የሚሄደው አሁን ያለው ሽያጭ በጣም ኦቨር ነው የጨመረው። ከዚህ በፊት ሁለት ሶስት ሲሸጥ የነበረው እስከ አስር እስከ አስራ አምስት ሚሊዮን እየተሸጠ ነው በአሁኑ ሰዓት። ከዚህ በፊት አንድ እህቴ የሆነ ብር አጠራቅማ ከዛ ለእህቴ ልገዛላት ፈልጌ ነበረና ሶስት ሲባል የነበረውን ቤት ዛሬ አስር ሚሊዮን አስራ አንድ አስራ ሁለት ነው እየተባለ ያለው። ገብሬ ኮሚሽን ስራዎች የተባለ ድርጅት መስርተው ገዥና ሻጭን የማገናኘት ስራ የሚሰሩት አቶ ገብሬም ይህንኑ ሀሳብ የሚያጠናክር አስተያየት ነው ያላቸው። ያው እንግዲህ የቤት ገበያው ከቀን ቀን እየጨመረ ነው ግን አሁን በቅርብ ከሁለት ወር ከሶስት ወር ኦልሞስት ቀን በቀን ማለት ይቻላል ገበያው ትንሽ እየጨመረ ነው እንቅስቃሴ ደግሞ በዚያው ልክ እየቆመን ነው ያለው። አሁን ያው ብዙ የሚገዛ የለም። ዋጋው ጨምሯል። መሬቱ ተወዷል። ቤት ተወዷል። አምና መቶ አምሳ ካሬ ቪላ ቤት ሶስት ሜታ ሁለት ሁለት ሰርቪስ ያለው አምስት ሚሊዮን ሲሸጥ የነበረ ዘንድሮ ግን እስከ ከአስር እስከ አስራ ሁለት ሚሊዮን እንደ ሳይቱ ይለያያል። ለምሳሌ ምግብ ላይ የተወሰነ ነገር ሲጨምር፣ ቤቶች ላይ ግን ትንሽ ጭማሪው ትንሽ በዛ ይላል። በዛ ያለ ጭማሪ ይታያል። በተለይ ከአንድ ዓመት ወዲህ ከፍተኛ ዋጋ ጭማሪ የታየበት የቤት ገበያ በአዲስ አበባ ብቻ ሳይሆን የሀገሪቱን ዋና ዋና ከተሞች ሁሉ የሚመለከት ሆኗል። ድሬዳዋ ላይ የቤቶች ገበያን በቅርበት እንደሚከታተሉ የነገሩን አቶ አዲሱ አበበ የተባለ የከተማዋ ነዋሪ ስለ ድሬዳዋ የቤቶች ገበያ ያላቸው አስተያየት ከአዲስ አበባ የቤቶች ገበያ ጋር ተመሳሳይ ነው። ድሬዳዋ ላይ አሁን ያለው የቤት ገበያ ያው እየጨመረ ነው ያለው በፊት አንድ ሚሊየን የሚሸጥ የነበረ ቤት አሁን ሁለት ሚሊዮን ምናምን መቸት ተጀምሯል። አሁን እየነገር ያለው ኮንዶሚኒየም ባለ አንድ መኝታ እስከ አንድ ሚሊዮን ድረስ ሚሸጥ ነበር አሁን ሁለት ከምናምን ምናምን ገብተዋል። እነዚህ ቪላ ቤቶች ደግሞ ያው በፊት እነሱ አሁን ኤል ሼፕ ምናምን እስከ ሁለት ሚሊዮን ምናምን ይሸጡ ነበር። አሁን ላይ ግን እስከ አራት ሚሊዮን ገብተዋል። ከዛ በላይ ሊሰሩ ይመራል። አሁን በቤቶች ዙሪያ የተካሄደ ጥናት እንዳለ የጠየቅናቸው የምጣኔ ሀብት ባለሙያው ዶክተር አረጋብ ሹመቴ የቤት ኪራይ፣ ምግብ ነክ ካልሆኑ ወጪዎች ከፍተኛው አጋገሽ ፈት የሚስተዋልበት እንደሆነ ገልጸዋል። ከ2008 እስከ አንድ የፈረንጆች አቆጣጠር ባለው መረጃ ምግብ ነክ ካልሆኑ ወጪዎች ውስጥ የቤት ክራይና ተያያዥ ወጪዎች ሰላሳ አራት ነጥብ ዘጠኝ በመቶ እንደሚሸፍኑም ዶክተር አረጋ ይናገራሉ። የቤት ሽያጭ ላይ ግን ራሱን የቻለ ጥናት ባለመደረጉ የቤቶች ገበያ ጭማሪም እንደሚመስል በአሃዝ ማስደገፍ እንደማይቻል ገልጸው ከፍተኛ ዋጋ ጭማሪ እንደሚስተዋልበት ግን ይስማማሉ። የዋጋ ንረቱ መንስኤም እንደሆነ የጠየቅ ናቸው ዶክተር አረጋ ሹመቴ አንደኛው ምክንያት ከአቅርቦት ችግር ጋር የተያያዘ ነው ይላሉ። አቅርቦትና ፍላጎቱ አልተጣጣመም። አቅርቦቱ ፍላጎቱ ጋር እጅጉ በጣም የተራራቀ ነው አቅርቦቱ ለምን አልጨመርም ካልም አንዱ የፖሊሲ ችግርም አለ ከመሬት ጋር በተያያዘ ግብአት አቅርቦት የለም ለቤት ለመገንባት አስፈላጊ የሆኑ ነገሮች በከፍተኛ ሁኔታ ስሚንቶ ከሁለት ሁለት ሺ ሁለት መቶ ብር እየተሸጠ ነው ሁለት ሺ አንድ መቶ ብር እየተሸጠ እኮ ነው አንድ ኪንታል ስሚንቶ ስለዚህ እንዴት ነው አንድ ሰው ቤት ልማት ላይ ሊሰማራ የሚችለው ግለሰብም ሆነ በማህበር ስራች አምራች ስለዚህ ምርት ከሌለ አቅርቦት ከሌለ በሚፈለገው መጠን ከፍተኛ የሆነ ዋጋ አንድ በኢኮኖሚው ላይ ስጋት በመኖሩም እንደ አንድ የጥሪት መያዣ አማራጭ መታየቱም ተጨማሪ መንስኤ ነው ይላሉ ዶክተር አረጋ። ሌላኛው ደግሞ አንጻራዊ አስተማማኝ ኢንቨስትመንት እየሆነ መጥቷል አሁን ቤትና መሬት። ስለዚህ ማህበረሰቡ ኢኮኖሚው ትንሽ አለመረጋጋት ነገር ሲተዋልበት ወደ የት ይሄዳል ማለት ነው? አሴት ወደ መያዝ ይሄዳል ማለት የብሩ የመግዛት አቅም እየተዳከመ የሚሄድ አይነት ከሆነ ኢንቨስት ማድረግ ሌላ ቦታ ኢንቨስት ማድረግ አስጊ የሚሆንብህ ከሆነ ሰው ሪስክ ፍሪ የሆነውን ኢንቨስትመንት መሬትና የሚመጡ ስለዚህ፣ ገንዘቡን ወደዛ ኢንቨስት ወደ ማድረግ አመጣው። ስለዚህ መንግስት የሚፈለገውን ያክል አቅርቦት የግብዓት አቅርቦት ባለመምጣቱ ቤቶች እየለሙ አይደለም። ቅድም እንዳልኩ ኢኮኖሚ አለመረጋጋቱና የገንዘብ የመግዛት አቅሙ በቀጣይነት ባለው መልኩ እየተዳከመ መሄዱ ማህበረሰቡ አክሴት መያዝን ትልቅ ምርጫው አደረገው። ከዛ ውጭ ደግሞ መሀል ሰፋሪው በጣም ከፍተኛ ነው ቁጥሩ። መሀል ሰፋሪ ማለት የላለው። ስለዚህ በአቅርቦትና ፍላጎት መሰረት የማይወሰን ዋጋ በሰዎች ጣልቃ ገብነት የሚወሰን ከሆነ ከፍተኛ የሆነ የዋጋ ንረቱ ቀጣይነት ባለው ይሄዳል ማለት ነው። አንድ ቤት ወይም አንድ ቦታ እኮ አክቹዋል ሳይሸጥ በትክክል ሳይሸጥ ዋጋው ከአንተ ከኔ ወደ ቤት ይመጣ እኔ ሲጀስት አናገር ሌላ ሰው ሲያናገር በሳምንታት እድሜ እኮ ዝማሽ ሚሊየን ከዚህ በላይ አሁን ላይ እኮ ቤት ላይ ወይ መሬት ላይ የሚጨመረው ዋጋ ሚሊየንስ ነው እንጂ ኢንታውዘንድ ሳ በሚሊየኖች ነው። እንጂ አንተ ዛሬ ሳምንት ስምንት ሚሊየን የተባልከውን ቤት ዛሬ ሁለት ሳምንት ስት ዘጠኝ ሚሊየን ነው እንጂ ስምንት ሚሊየን አምስት ሰቶች ስምንት ሚሊየን አራት መቶች አትባለም፣ ወይ ስምንት ሚሊየን አምስት ሰቶች ወይ ዘጠኝ ሚሊየን እንዲህ ነው በጣም በአስደንጋጭ ሁኔታ ዋጋው እየጨመረ ያለ በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋይ ሞሼ ችግሩ መኖሩን አምነው የችግሩ ስፋት ግን በተጠቀሰው ልክ ማለትም እስከ መቶ ፐርሰንት ጭማሪ የታየበት ሊሆን መቻሉን ይጠራጠራሉ። ይህ ሀሳቡ እንስማማለን፣ እንግዲህ የቤት ዋጋ እየጨመረ ነው በሚለው እንስማማለን ሁላችንም። ነገር ግን ቁጥሮቹ ላይ የተወሰነ ሪዘርቬሽን አለ። ሪሊ መቶ ፐርሰንት ነውል የሚጨምረው የሚለው ላይ ትንሽ ማየት ይፈልጋል። ምክንያቱም አሁን የሴንትራል ስታስቲክስ የሚያወጣቸው መረጃዎች ስናይ አጠቃላይ ሀገራዊ ሽበቱ ሰላሳ አራት በመቶ አካባቢ እንደሆነ ነው የሚያሳየው። እና ሪሊ መቶ ፐርሰንት በላይ ጨምሯል አልጨመረም የሚለው አከራካሪ ነው። ዞሮ ዞሮ ግን ዋናው ቁም ነገር የቤት ዋጋ እየጨመረ ነው የሚሄደው የሚለውን ጉዳይ ያው ሁላችንም የምንቀበለው ነው። ለዚህ ደግሞ የተለያዩ መገለጫዎች አሉ። ዓለም አቀፋዊ እና ሀገራዊ መገለጫዎች አሉ። ያው በግሎባላይዜሽን ዘመን በዓለም አቀፍ ደረጃ የተከሰቱ ሁኔታዎች አሉ። የኮቪድ ወረርሽኝ አለ። የተያዩ ይን ጦርነት አለ ሶ እነዚህ የእኛንም ሀገር ያው በተወሰነ ደረጃ አፌክት አድርገውታል። የዓለም አንዱ አካል እንደመሆናችን መጠን ከዚህ ሁኔታ አናመልጥም። የተለያዩ የግንባታ ግባቶች ከውጭ የሚመጡበት አለ። ስፔሻሊ አሁን የአርማታ ብረት ስናይ ወደ ዩክሬን በብዛት ይመጣል። ሰው እነዚህ አይነት ሁኔታዎች አሉ። የሀገር ውስጥ ሁኔታዎችንም ስናይ የተለያዩ ሁኔታዎች ተከስቷል። በተለይም የሰሜኑ ጦርነት እንዳንድ ምክንያት የሚወሰድ ነው ያው ለዋጋ ንረቱ በአጠቃላይ እንደ ሀገር ላለው የዋጋ ንረት ስፔሲፊካሊ በቤቶች ልማትም ይሄ እንዳንድ ምክንያት የሚወሰድ ነው። ከዚህ ባሻገር ግን የቤ ቤት ልማት ላይ ምንድን ነው የተለያዩ ስፔኩሌሽኖች አሉ። ምንድነው ነገ የቤት ዋጋ ይጨምራል በሚል ቤት ገዝቶ ማስቀመጥ አለ። ምንም ቫሊዩ አድ ሳያደርጉ ቤት ገዝቶ ማስቀመጥ። ችግሩን ለመቀነስ ሊረዱ የሚችሉ የመፍትሄ ሀሳቦችን በተመለከተም የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ የሚሉት አላቸው። የቤት ገበያው የዋጋ ንረት ጎልቶ የሚታየባት አዲስ አበባን በተመለከተ ከተማ የኢኮኖሚ የፖለቲካና የማህበራዊ ጉዳዮቻችን ሁሉ ማዕከል መሆኗ ወደ ከተማ የሚፈልሰው ሰው ቁጥር የሚጨምር በመሆኑ እነዚህን ጫናዎች ለሌሎች ከተሞችን በማከፋፈል ከተማ ላይ ያለውን የቤት ፍላጎት በከፊል መቀነስ አንዱ መፍትሄ ነው ይላሉ። ሌሎች ከተሞችም ኢንቨስትመንትና የንግድ እንቅስቃሴ እንዲያስተናግዱ በማድረግ እንዲሁም አስተማማኝ ሰላም በማረጋገጥ አዲስ አበባ ላይ ያለውን ጫና መቀነስ ይቻላል ይላሉ ዶክተር አረጋ። እንደ ዶክተር አረጋ ዋናው መፍትሄ ግን አቅርቦትን መጨመር ነው። ለመጨመር በሬትን ግብአትን ማቅረብ ይጠበቅብሃል። የግል አልሚዎቹም የመንግስት አልሚዎቹም ግለሰቦቹም ማህበራትም በትክክልና በፍጥነት በሚፈልገው መልኩ እንዲያለሙ ከፈለግ የመሬት አቅርቦት በጣም ማሳለጥ መቻል አለብህ። የግብአት አቅርቦት ማስተካከል መቻል አለብህ። ከዛ ውጭ ደግሞ የቢሮክራሲ ነገሮች ማስወገድ መቻል አለብህ። ግልጸኝነት መኖር አለበት። ይህ በጣም የተንዛዛ ኃይለኛ ቢሮክራሲ ሙስና የበዛበት ሚሚስቆፍ የሚሰጠንበት አንዱ የመሬትና ቤት ጋር የተያዘው ስለዚህ እነዚህን የመዋቅራዊ ችግሮችን የግብአት አቅርቦት ችግሮችን ማስወገድ ስትችል አቅርቦቱን መጨመር። ይሄ በሌለበት ሁኔታ ዝም ብሎ እቆጣጠራለው፣ አጋውን ወስናለው፣ የኤሌክትሪ ዋጋ ወሰነ፣ በካሬም ያላርገው ለመኝታ ሲሆን ይሄ የአጭር ጊዜ ማስታገሻ ሆኖ ከማለፍ ውጪ ሌላ ምንም የሚፈይደው ነገር ለዛውም የሚፈጽመው የመንግስት መዋቅር ሲኖር ነው። የትኛው መዋቅር ፈጽሟልና ነው ጠንካራ መዋቅር የሚባል ነገር አሁን ላይ የለም። ሲሚንቶ ዋጋን እንኳን መወሰን የማይችል መዋቅር እኮ ነው አሁን ያለው ር የማይችል ቢሮ ምናምን እኮ ነው አሁን ያለው። ስለዚህ የግብአት ዋጋን አስተካክሎ በትክክለኛው ለፈላጊው ማድረስ ግብአትን ማለት ነው ማድረስ የሚችል ተቋም እስካልተፈጠረ ድረስ አሁንም ገና ይቀጥላል ብሎ ብሎ ኢኮኖሚው አንድ ቦታ ላይ ቀጥል ይችላል። ስለዚህ እኒን አይነት አቅርቦትን መጨመር የሚችሉ ስራዎች መሰራት መቻል አለባቸው። እነሱ መሰራት ባልቻሉበት ቀጣይነት ያለው የቤት አቅርቦት ሊኖር መንግስት የማይነኩ የሚመስሉ ነገሮች መንካት ካልቻለ የቤት አቅርቦት ችግሩ ዘላቂ መፍትሔ ላገኝ ማይችሉም ባይ ናቸው ዶክተር አረጋ። ይሄ ሲባል መንግስት የማይነኩ ነገሮች ይገጥሙታል። አሁን እሷ ናት ችግሯ። በነገራችን ላይ መሬት ስትል የመሬት ፖሊሲ ማየት ይጠበቅብሃል። የመሬት ፖሊሲ ደግሞ መንግስት የማይነካት አንዷ ሲግባ አጀንዳ ሆነ። አቅርቦት ሲባል ቢሮክራሲውንና ሙስናውን መዳፈርና መጋፈት የምችል ጠንካራ መዋቅር ስለዚህ አንዳንዴ የማይነኩ የሚመስሉ ነገሮችን፣ ፖሊሲዎችን፣ ስትራቴጂዎችን የማይነካ የሚመስሉ ባለስልጣንና ባለጉልበት መንካት ካልቻለ ይህን ችግር ማስወገድ አይቻልም እና እኚህን አይነት ስራዎች ካልተሰራ የአቅርቦቱን ችግር መፍታት አይችልም። የአቅርቦቱ ችግር ካልተፈርታ ደግሞ ዘላቂ መፍትያ አይኖረውም። በፍላጎትን በመቀነስ ብቻ ዘላቂ መፍትያ አይሆንም። እሱ ማስታገሻ ነው የሚሆነ አዲስና እንግዶችን አመሰግናለሁ። ክብራትና ክብራን አድማጮች አራት ዓመት ተጠብቆ የሚመጣው የዓለም ዋንጫ በተለይ ለእግር ኳስ አፍቃሪዎች ልዩ ጊዜ ነው፣ ከደጃፍ ደርሷል። የፊታችን እሁድ ነው የሚከፈተው። ታዲያ የነገ ቀጠሯችንን ቀደም ብለን እንዳስታወቅ ነው፣ እስቲ እናስታውሳችሁ። የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሹን ጨዋታ፣ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን፣ አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ። አሁን አድማጮች የቪኦኤ የአፍሪካ ቡድን ወይም የዓለም አቀፉን ውድድር የነገውን ዝግጅታችንን በልዩ ሁኔታ ለሚጠብቁ፣ ለሚከታተሉ ሁሉ ነገ ዝግጅታችን ሙሉ በሙሉ በዚሁ ላይ ያተኩሯል። ሌሎች ዝግጅቶቻችን፣ መደበኛ ዝግጅቶቻችን ለጊዜው አይኖሩም ማለት ነው። ስለዚህም ነገ ቀኑ ልዩ ነው። ለእግር ኳስ አፍቃሪዎች ከስፍራው የሚጠናቀሩ ባልደረቦቻችንም በየአካባቢው ካሉበት የሚያሰናዷቸው ዝግጅቶች ሙሉ ዝግጅታችንን ይሸፍናሉ። ቀጠሯችሁ በድጋሚ ከአሜሪካ ድምፅ ጋር ይሁን። አሁን ስርጭታችንን ወደ ማገባደዱ እያመራን ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ፣ 22ና 25 ሜትር ባንዶች የሚያስተላልፈውን ዝግጅት ለዛሬ ያሰናዳውን እዚህ ላይ አበቃ። ነገ አርብ ከምሽቱ ሶስት ሰዓት ላይ መልሰን እንገናኛለን። አስተናጋጃቸው አሉ አከበደ ከአቀናባሪዋ ብርሃን ኃይሉና ከኦድሬስ ሪገስ የቴክኒክ መሐንዲሱ እንዲሁም ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ሰላም ድና አደሩ።